የማህበራዊ መገናኛ ዘዴዎች ቅኝት። ሰሞኑን በማኅበራዊ መገናኛ ዘዴዎች አብይ መነጋገሪያ ሆነው የሰነበቱ ጉዳዮችን ቃኝተናል። የቀድሞ ፕሬዚዳንት ዶክተር ነጋሶ ጊዳዳ ከዚህ ዓለም በሞት መለየት፣ በቤንሻንጉል ጉሙዝ ክልል መተከል ዞን ዳንጉል ወረዳ የተከሰተው ግጭት፣ እንዲሁም የኢትዮጵያ ሙስሊሞች ተቋማዊ ለውጥና የአንድነት ሀገር አቀፍ ስብሰባን አስመልክቶ በማህበራዊ መገናኛ ዘዴዎች የተጻፉትን አስተያየቶች አሰባስበናል። አብራችሁን ቆዩ። የቀድሞ ፕሬዝዳንት ዶክተር ነጋሶ ጊዳዳ በ76 ዓመታቸው ባለፈው ሳምንት ከዚህ ዓለም በሞት ተለይተዋል። 30 ዓመታት በፖለቲካ ውስጥ ተሳትፏል። ለሰባት ዓመታት ሀገራቸውን በፕሬዝዳንትነት አገልግለዋል። መዘሚር ማሞ የእውነት ኖሮ የእውነት መሞት ምንኛ መታደል ነው። ትልቅ ሰው አጣን ብለዋል በፌስቡክ የዶክተር ነጋሶ ሞትን አስመልክቶ በጻፉት አስተያየት። ለሁሉም ሰላም። የተሰማቸውን ሀዘን ገልጸው ዶክተር ነጋሶ ጊዳዳ በ1986 ዓ ም የካድሬ ስልጠና ከሰጡን ታላላቅ ሰዎች አንዱ ናቸው። የእሳቸው ርዕስ የኦሮሞ ገዳ ሲስተምን የኦሮሞ መስፋፋት ሁኔታን በሚገባን ቋንቋ ከዘረኝነት በጸዳ እውነተኛ የኦሮሞ አቃፊ እጅ ጠባብ ብሔርተኝነት ያልነበረውና ለወደፊትም የማይኖረው ሕዝብ መሆኑን በወጣትነት ዘመኔ አስገንዝበውኛል። ብቻዬንም አልነበርኩም። ከአምሳ በላይ የሀገራችን ብሔር ብሔረሰብ ተወላጆች ካድሬዎችን ያሰለጠኑ በአቋማቸው የጸኑ ለሆድ ያላደሩ፣ የተመቸን ቦታ በመልቀቅ በእግራቸው በህዝብ ታክሲ እስከ መጓዝ የደረሱ መንፈሰ ጠንካራ ሰው ነበሩ። እግዚአብሔር ነፍሳቸውን ይማርልን ብለዋል ዘሪሁን ሆላንሶ አሼ። እሳቸውን የበደለው የኢህአዴግ መንግስት ነው። የአገሪቱ መሪ የነበሩ ሰው ታክሲ ጠብቀው እስከ መሳፈር ድረስ ዝም መባላቸው ሳያንስ በተገቢው እንኳን እንዳይታከሙ ደመውዝና ሌላ ጥቅማ ጥቅም ተከልክለው ሲቸገሩ መቆየታቸውን ከአንደበታቸው ሰምተናል። በእሳቸው ላይ የዚህን አይነት ግፍ የሰሩ ሰዎች የእጃቸውን ዋጋ ማግኘታቸው የማይቀር ቢሆንም እሳቸው ግን ለትውልዱ ከፍተኛ ዋጋ ከፍለው ያለፈው አባት ስለመሆናቸው ሁሉም ሲዘክር ይኖራል ሲሉ አስተያየታቸውን አስፍረዋል። ሪዮት ዓለሙ በትዊተር ዶክተር ነጋሶ እየሄዱበት ያለው መንገድ ልክ እንዳልሆነ ሲረዱ በጥፋት ያለመቀጠል እንዲሁም ላመኑበት ጉዳይ ሲሉ ትልቅ የመሰለውን ምድራዊ ነገር ሁሉ ለማጣት መፍቀድን በተግባር ያሳዩ ፖለቲከኛ ነበሩ ስትጽፋለች። ታሪክ ሰሪ ይሏቸዋል። ብርሃኑ ሻሎሞ ብሬክስ ዶክተር ነጋሶ በእርግጥ ታሪክ ሰሪ፣ ለእውነት የታገሉ ባለስልጣን ውስጥ አንዱ ናቸው። ፈጣሪ ነፍሶትን ይማር። ስለዚህ ለሀገር ብሎ ለኢትዮጵያ የሚታገል መሪ በእውነት እርሱ ነው፣ ምርጥ ኢትዮጵያዊ ሲሉ አሞካሽቷቸዋል። ሌላው ባለፈው ሳምንት በቤንሻንጉል ጉሙዝ ክልል መከተል ዞን ዳንጉል ወረዳ በተቀሰቀሰ ግጭት ጥቃት የተፈጸመባቸውን ሰዎች የሚያሳዩና በማህበራዊ ድረገጽ የተለቀቁ ፎቶዎች በብዙዎች ዘንድ መነጋገሪያ ሆኗል። በግለሰቦች መካከል የጉልበት ስራ ዋጋ አለመግባባት ተከሰተ በተባለው ግጭት የሰዎች ሕይወት መጥፋት ምክንያት ሆኗል። በማህበራዊ ድረገጾችም ይሄው ተስተጋብቷል። ጊዜ ሚስጥር በሚል የፌስቡክ ስም በሰጡት አስተያየት በሰው ነፍስ እቃቃ ነው የተያዘው። መንግስት ምን እስኪፈጠር እንደሚጠብቅ አልገባኝም። ያውም በአስቸኳይ ጊዜ አዋጅ በታወጀባት ቤንሻንጉል ክልል ውስጥ ይህ ሁሉ ግድያ ሲፈጸም ዝምታ ብለዋል። በትዊተር ገጻቸው ዘመኑ የተባሉ አስተያየት ሰጭም በቀስት የተወጋ ሕፃን ልጅ ምስል አእምሬ ውስጥ ተሰንቅሮ እንዴት እንደምተኛ እንኳን አላቅም ሲሉ በሌላ ጽሁፍ አስተያየታቸውን ሲቀጥሉ በየቦታ የሚታየው እልቂት መንግስት መቆጣጠር አይችልም ለአይን የሚከብዱ አሰቃቂ ብሔር ተኮር ግድያዎች ሲፈጸሙ ምንም ማድረግ የማይችል መንግስት መኖሩ ጥቅሙ ምንድን ነው? ሲሉ ጽፈዋል። እኛ እርስ በርስ ካልተከባበር መንግስት የመቶ ሚሊዮን ህዝብ ጓሮን ሊጠብቅ እንዴት ይችላል? ይላሉ በጥያቄ ኤልያስ። በትዊተር አስተያየታቸውን ሰጥተዋል። ናትናኤል መኮንን እብደት ነው ይላሉ በትዊተር ገጽ ጽሁፋቸው ዘረኝነት ማለት ከግጭቱ መነሻ ጋር ቀጥታ ግንኙነት በሌላቸው ሰዎች ላይ ጥቃት እንድታደርስ የሚገፋፋ እብደት ነው። በመተከል የሆነውም ይሄው ነው። ዘረኝነት ሲውደም ሲቀጥሉም በየክልሎቹ የክልል ልዩ ኃይል ፖሊስን፣ ፍርድ ቤትን በክልልና በዘር በተደራጀበት ሀገር ላይ ፍትህ ተቆፍሮ ተቀብሯል። እመነኝ ፍትሐዊ የሆነ ፍትህ ከሌለበት መቼም ቢሆን ሰላም የሚባል ነገር አይኖርም። ሞት ይቀጥላል ሲሉም ስጋታቸውን ይገልጻሉ። ከተነሳው ግጭት ጋር በተገናኘ ህዝባዊ ውይይት እየተካሄደ መሆኑን ታውቋል። የቤንሻንጉል ጉሙዝ ክልል ርዕሰ መስተዳደር ምርመራው ህብረተሰቡን ባሳተፈ እየተከናወነ እንደሆነ፣ የሀገር መከላከያ ሰራዊት፣ የፌዴራል ፖሊስና የክልሉ የጸጥታ ኃይሎች አካባቢውን ማረጋጋት ስራ ላይ እንዳሉ የክልሉ ኮሚሽነር ተናግረዋል። በዚሁ ላይ እየተወሰደ ያለው የሚባለው እርምጃ ውብሸት በላቸው እንዲህ በሰጡት አስተያየት ይቃወሙታል። የህግ ማስከበር ጉዳይን በተመለከተ የክልሎችና የፌዴራል መንግስቱ አቋም ግልጽነት አጥቷል። እርምጃም እየተወሰደ አይደለም። ይህ ሁኔታ በህዝቡ ልቦና ውስጥ ከፍተኛ ቅሬታ፣ በመንግስት አለመተማመን እንዲሁም ስጋት ከፈጠረ ውሎ አድሯል። በመከላከያና በክልል የጸጥታ ኃይሎች መናበብ የለም። የተምታታ መግለጫ በአንድ ላይ ይሰጣል። አሁን አገሩን እያሸበሩ ያሉት ህገወጥ የወጣት ስብስቦችና ለውጡን የሚገዳደሩ በመንግስት መዋቅር ውስጥ ያሉ ኃይሎች ናቸው። መንግስት ይህን ጉዳይ በግልጽ ለህዝብ ይፋ በማድረግ እርምጃ እየወሰደ ህዝብ እንዲያውቅና በዚህ መስመር ውስጥ ያሉትም እንዲማሩበት ያስፈልጋል። እሽሩሩ ማለት በቃ ብለዋል። ቃሌ ክፍሌ በሚል የፌስቡክ አስተያየትም በኢትዮጵያ ውስጥ መንግስት አለ ለማለት እኔ ይከብደኛል። ብቻ እግዚአብሔር እጆቹን ወደ ኢትዮጵያ ይዘርጋ ሲሉ ልመናቸውን ወደ ፈጣሪ ያቀርባሉ። ሀዋ ሁሴንም እንደ ቃሌ ክፍሌ ሁሉ ኢትዮጵያ አሁን መንግስት አለ ለማለት ይከብዳል። የተከበረ የሰው ልጅ ህይወት በቀስት እየታደነ ሲጨፈጨፍ በጣም ያሳዝናል። አላህ በእዝነት ዓይንህ አገራችንን ያት፣ ከአንተ የሆነን ሰላም አውርድልን አገራችን ላይ ብለዋል መጽሁፋቸው የኢትዮጵያ ሙስሊሞች ተቋማዊ ለውጥና አንድነት የምክክር መድረክ ከትናንት በስቲያ ተካሂዷል። የኢትዮጵያ ሙስሊም ማህበረሰብ ጥያቄ ምላሽ ለማግኘት መሰረታዊ እርምጃ እንደሆነ በብዙዎች ዘንድ ይታመናል። የዛሬ ውሎ በራሱ ትልቅ ክስተት ነው ይላሉ ሞባሸር ሀበሻ በመንደርደሪያ ጽሁፋቸው። የመንግስት ጣልቃ ገብነት በሌለበት እንዲያውም መንግስት ለመፍትሄ የአንበሳውን ድርሻ በወሰደበት ሁኔታ ሙስሊሙ እርስ በርሱ በነጻነት ተፋጭቶ መጻኢ እድሉን በእጁ የጨበጠበት ዕለት ነው። ልዩነቶቻችን ጠፍተዋል ማለት ግን አይደለም። በዛሬው ቀን የተማርነው ትልቁ ነገር ጥሩ መሪ ሲገኝ አብዛኛው ሙስሊም ለትልልቆቹ ግቦቹ ሲል ጊዜያዊ ስሜቶቹን ለመግራት እንደማይቸገር ነው ሲሉ በጽሁፋቸው ጠቅሰዋል። ለህዝበ ሙስሊም ወንድሞቻችን፣ እህቶቻችን በግሌም ጓደኞቼ፣ እንዲሁም የእምነቱ ተከታዮች በሙሉ ዛሬ መልካም ዜና የምትስሙበት ዕለት እንደሚሆን ተስፋ አድርጋለሁ። ምን ያህል አባቶቻችን ለሁለት ሲኖዶሱ ተከፍለው ውስጣችን እንዳዘነና ወደ አንድ ሲመጡ ምን ያህል ደስታ እንደተሰማን ስለማቅ ለእናንተም መልካሙን ሁሉ ትሰሙ ዘንድ መልካም ምኞቴ ነው። ፈጣሪ ከእናንተ ጋር ይሁን። ፍቃዱ ፈለቀ በፌስቡክ ያሰፈሩ ጽሁፍ ነበር። ውስጤ ደንዳና እንባ አውጣለሁ ብዬ አላስብም ነበር። የሞፈሪያት እንባ ከውስጤ ፈንቅሎ ወጣ። መንገድ ላይ ነበር፣ ሰው እንዳያይኝ ዝቅ ብዬ ከአንዴም ሁለቴ አልቻልኩም በቃ ሲሉ በወቅቱ የተሰማቸውን በፌስቡክ ጽፈዋል። ምን ብዬ እንደምገልጸው ባላውቅም ብዙ መስዋዕትነት የተከፈለበት፣ ብዙ የታሰሩበት፣ የተደበደቡበት፣ ከሀገር የተሰደዱበት፣ ብዙዎች የሞቱበትም ነው ብቻ ለብዙ አመታት፣ ሙስሊሙ ህብረተሰብ የታገለለት መብቱ ሚያዝያ 23 ለድል የበቃበት ቀን ነው። የአማን ማሙዬ የፌስቡክ ጽሁፍ ነው። ይዛኮር ዘጦቢያ ወቅኔ ውድ ሙስሊም ወገኖቼ፣ መሰባሰባችሁ በጎ ነገርን ይዞ እንደሚመጣ ቅንጣት አልጠራጠርም ሲሉ እምነታቸውን ያስረግጣሉ። መልእክታቸውንም ሲቀጥሉ ያለ እናንተ እኛ ባዶ ነን። ወንድም ከወንድሙ ሲተባበር ሲደጋገፍ፣ አገር በጽኑ መሰረት ላይ ትገነባለች። እናንተ የፍቅር ተምሳሌቶች ስለ እናንተ ቸርቸሩን ያሰማን ወንድሞቼ ሲሉ መልእክታቸውን ይደመድማሉ። ሰማሃር ተክሌ በትዊተር ገጽ እንዲህ ብሏል፣ እስቲ ይህን ቀን በታሪካችን ውስጥ እንጻፈው። በሰሞኑን በማህበራዊ መገናኛ አውታሮች የተጻፉትን እንዲህ አጠናቀርንላችሁ። ነጃት ኢብራሂም ነበርኩ።